ጤና ይስጥልኝ አቶ አታላይ እንደምን አመሹ? እግዚአብሔር ይመስገን ደህና አመሹ። ደህና ነኝ እግዚአብሔር ይመስገን። የት ነው አሁን ያሉት? እኔ አሁን ያለሁት ጎንደር ነው። ዛሬ ወደ ወልቃይት አካባቢ አንዳንድ ችግሮች እንዳሉ ነግረውን ነበር ደውለው፣ እዛው አካባቢ ነን ያሉ ሰዎች። እሱ የሚያውቁት ነገር አለ እንዴ? ስለሱ የሰሙት ነገር አለ? አንድ የኛ ኮሚቴ ከዚህ ከጎንደር ቆይቶ ሲሄድ ዳንሻ አካባቢ መከዞ የሚባለው ኬላ ላይ እዛ ላይ አስቁመው ፍተሻ አድርገው ያው ልጁን ይዘውታል። ኮሚቴ መሆኑ ያውቁታል። ከአሁን በፊትም ሲከታተሉት ነው የቆዩ። እሱን ይዘው አስረውታል። የት ነው እዛው ከተማ ውስጥ ሊታሰሩት? ዳንሻ ከመግባቱ በፊት መከዞ የሚባል አንድ ወንዝ አለ። እዛ ኬላ ነው። ኬላ ጥለው ነው የቆዩ። ከኬላው ላይ ነው የተያዘ ልጁ። ስሙ አቶ ባየው ካሴ ይባላል። ትንሽ ይህ ሰው ከአሁን በፊት ልጁ ታፍኖበታል። የዘጠኝ አመት ልጅ አራተኛ ክፍል ከትምህርት ቤት ታፍነው ለመውሰድ ሙከራ አድርገውበታል ማይካድር አካባቢ። ስለዚህ መቼ ነው መቼ ነው ይሄ የሆነው ልጁ የታፈነበት? ቆይቷል። እና ከዛ ምን ሆነ? ባለፈው ጊዜ እንዲያውም ትዝታ ስጠይቅን የተናገርኩት ይመስለኛል። ይሄ ስንት ጊዜ የሆነ ያለው በግምት ቆይቷል ሲሉኝ፣ በወራት የሚቆጠር ጊዜ ነው አ በወራት ግሳይል ወር ሁለት ወር ምናምን ቢሆነው ነው። እሺ፣ እና ምን ሆነ ከዛ ልጁ አበት በተማሪዎች እና በመምህራን ጥረት ከሚያስኑት ሰዎች አስቀርተውታል። ሶስት ሰዎች ሆኖ ነበር አፍነው ሊወስዱት የነበር አስጥለው አስቀርተውታል። ልጁ ግን አሁን ትምህርት ቤት አይማርም በዛ ፍርሀት ምክንያት። አንድ አይባል ሁለት ጊዜ ስለሞከሩት የመጀመሪያው ጊዜ አንድ ባል አጋራጅ ነው ያስቀረው በሁለተኛ ጊዜ መምህራንና ተማሪዎች ናቸው ያስቀሩት። ልጁ ጣቢያ ሲሄድም ያፈነውን ሰውዬ በልዩነት አሳይቷቸዋል። አፋኙም ተይዞ ነበረ። አፋኙ ተይዞ ነበር። የኛ ኮሚቴዎችም ሌላው ህዝቡም ሁሉ ሂዶ ማየት ፈለገ። ስሙንም መጠየቅ ፈለጉ። ግን አናሳይም ብለው ነው የመለሷቸው ፖሊሶች። ምንድን ነው ሀሳባቸው እንግዲህ? ምንድን ነው ልጁ በኮሚቴ ትንሽ ጠንከር ብሎ ይንቀሳቀሳል አቶ አቶ አቶ ባየሁ ካሰኛው እረፍ ብለውት አላርፍም ስላለ ነው። ያው የማንነት ጥያቄ ነው። የማንነት ጥያቄ ነው ማራምደው እንጂ ሌላ ምንም ነገር የለኝም፣ ከህገ መንግስቱ ውጭ አይደለሁም። የሚል መልስ በተደጋጋሚ ሲመልስላቸው አሁን በዛ መልክ ሞከሩት። አሁንም አላቆመም። በቅርብ ጊዜም እንደዚህ ወደ ጎንደር ሲመጣም መንገድ ላይ አውርደው ከመኪና ወርዶ ሊያስቀሩት ሞክረው በሹፌሮች ጥረት ነው ሹፌሩም ተሳፋሪዎችም ሌሎች ታጋዮችም ስለነበሩ ያው የህወሓት ታጋዮች ማለት ናቸው። እነሱ ናቸው እንዴት መሀል በረሃ ላይ ልታስቀሩት ትችላላችሁ? አይቀርም ብለው በእነሱ ጥረት ነው አልፎ የመጣ ወደ ጎንደር። ከዛ በኋላም በእርግጥ ተንቀሳቅሷል። ግን አሁን ሲመለስ ይዘውታል። ሲይዙት ምንድን ነው የተገኘው መሰለህ? በእጁ የቀለም ቀንድ የሚል ጋዜጣ ስለ ወልቃይት የአማራ ብሔርተኝነት የማነት ጥያቄ ጉዳይ የሚናገር አንድ የቀለም ቀንድ የቀለም ቀንድ ጋዜጣ እና ሌላ ደግሞ ኢሰመጉ እኛ ማመልከቻ ጽፈን አስገብተን፣ መልካም ትብብር እንዲደረግላቸው ሰብአዊ መብታቸው እንዳይጣስ እንዳይነካ የሚል ነገር አንድ ደብዳቤ የተጻፈ ነበር። እሱን ይዞ ነው የተገኘ። ስለዚህ እንዲህ አይነት ወረቀት በእጁ ተገኝቷል ምናምን ያሉት፣ ይሄ ደግሞ ወንጀል አይደለም። በትክክለኛ የተገለጠ ነገር ነው። ከዚህ ውጭ ያለ ነገር ያለው ነገር ካለ ግን እኔ አላወቅኩም። እስከዚህ ድረስ ግን አሁን ከስምንት ሰዓት በእኛ አቆጣጠር ማለት ነው፣ እስከዚህ ምሽት ድረስ ይህን አይነት ኢንፎርሜሽን ነው ስሰማ የቆየሁ። በምንድን ነው የደረሰው እርስዎ? ይሄ ዜና እኔ መጀመሪያ ልክ ልጁ ሲያዝ የሆነ ነገር ሰጠናቸዋል። ልጆቹም ምንድን ነው የሰጠናቸው? ተጠባበቁ። የሆነ ሰው ሲያዝ አንዱ መደወል አለበት። ማንኛውም ሰው ነው አሁን የሚደውለው። ለምሳሌ እኔን ሲይዙኝ ቢያይ ሌላ ሰው ይደውላል ወደ ጎንደር፣ ወደ አዲስ አበባ፣ ወደ ወልቃይት አካባቢ ላሉ ሰዎች ይደውላል። በዚህ በዚህ ሰዓት እንዲህ አይነት ፖሊስ ይዞታል። ስሙን የሚያውቁ ከሆነ ስሙን ጠቅሶ ይናገራል። ስለዚህ እኛ ፈጥኖ ኢንፎርሜሽን ይገባል። ከዛ በኋላ ተከታተሉት ነው የምንለው። አሁን እኛ ልክ እንደዚህ መያዙ ስንሰማ ዳንሻ ላሉት የእኛ ኮሚቴዎች ነው የደወልንላቸው። ተከታተሉት እንዲህ አድርገው ይዘውታል ነው የተባለ። ከዛ በኋላ እነሱ ተከታትለው የት እንደሚገባ የት እንደሚወጣ መጀመሪያ ወደ ልዩ ኃይል ካምፕ ነው የገባ። ከዛ ከልዩ ኃይል ካምፕ አሁን ፖሊስ ጣቢያ ገብተዋል ነው የሚሉት እና ወዲያው ወዲያው እየተከታተሉ ኢንፎርሜሽን ስለሚሰጡን ነው። እሺ፣ እርስዎ ጎንደር ላይ ምን ይሰራሉ? አቶ አታላይ። እኔ ጎንደር። አዎ፣ ጎንደር ነው የሚኖሩት እርስዎ ወይስ ወደዛ ወደ ወልቃይት ወደ ማይካድራ አካባቢ ነው እርስዎ ያሉት? እኔ ጎንደር ነው የምኖረው። ስለዚህ እዛው ነው የሚቆዩት ማለት ነው። ሌሎችም እንደዚሁ አይነት እንቅስቃሴዎች እንዳሉ ሰምተን ነበር። ስራት ይካሄዳል። ሰዎች ወረቀት እንዲፈርሙ ይደረጋል። ከዚህ በፊት በስተት ነው የፈረም ነው አሳስተው ነው የፈረም ነው እያሉ ወይም ነጭ ወረቀት ላይ እንዲፈርሙ ይደረጋል የሚሉ ስሞታዎች ይሰማሉ። በየጊዜው ከምናነጋግራቸው ሰዎች እና ምን ያህል በቅርብ ትከታተሉታላችሁ እናንተ ንን እናንተ የተወካዮች ስለሆናችሁ የአካባቢው እንደዚሁ ፊርማ ማሰባስባቸው ወደ አዲስ አበባ ሄዳችሁ ሰዎች ስለሆናችሁ ምንድነው የሚመስለው? እንከታተለዋለን። እንከታተል ምንድን ነው የምናደርገው አሁን ይሄ የማስፈረም የማስገደድ ስራ እኛ ፒቲሽኑን አሰባስበን ለፌዴሬሽን ምክር ቤት ሰጥተናል። ለፌዴሬሽን ምክር ቤት ከሰጠን በኋላ አሁን እነሱ ኮፒውን ይዘው ነው የሚንቀሳቀሱት እና አንደኛ እንደዚህ የፈረማችሁ ሰዎች ህዝቡን ወዶ ስለፈረመ በዚህ ድብብቆች ስለሌለው፣ ያው ፈርመሃል ሲባል አዎ ፈርሜያለሁ ብሎ ይናገራል። ስለዚህ እነሱ ደግሞ አሁን እናፈርም ተሳስቻለሁ ብለህ ፈርም፣ ልንከሳቸውንን ተሳሳ አሳስተውኛል ብለህ ፈርም፣ እንደዚህ አይነት ነገር ይጠይቁታል። እና በትክክል አምኖበት የፈረመው ምክንያቱም እኛ ስናስፈርም ፎርሙ ላይ ምን የሚላለ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ የድምጽ ማሰባሰቢያ ፎርም ወይም ቅጽ የሚል ያንን አሳይተን ነው ስማቸው፣ እድሜያቸው፣ አድራሻቸው ሁሉ በግልጽ እንዲያስቀምጡ ነው የምናደርጋቸው። አሁን የኛው በዚህ መልክ እያዩ ነው የፈረሙት። አሁን እነሱን ያስፈርሟቸው ደግሞ ካህናቱ ላይ የተሸፈነ ነገርም አለ ነው የሚሉት። አንደኛ በአበል ምክንያት የሆነ ስብሰባ ቆይተው ሲወጡ አበል አለ የሚከፈል። በዛ አበል ምክንያት ፈርሙ ተብለው የሚፈርሙት ነገር አለ። በሌላ ጊዜም አሁን ባለፈው አንዱ ለእናንተ ቃሉን የሰጠ ሰው ደግሞ አለ። ነጭ ወረቀት ላይ ዝም ብለህ ናፈርም አብዛኛው የፈርም የሚባለው ስሜት አቀራረባቸው ግን የማስገደድ ነው። በቃ ግዴታ አለበት አለበለዚያ፣ ለምሳሌ አሁን ያል የተናገረው ምንድን ያለ ጭቃ ውስጥ እየገባህ ነው። ግን የማንነት ጥያቄ ነው፣ ሌላ ነገር የለውም። ግን አካብደው ሰውየው እንዲጨነቅ እንዲፈራ አድርገው የካአሁን በፊትም የተለያየ ተጽዕኖዎች ስላለ ያን ያን ጨማምረው ሲናገሩት፣ በዛ ምክንያት ነው ያ ሰው ሳይወድ የሚፈርም አለ። እንዲህ ብሎ የሚወጣ አለ፣ ይለይለት ብሎ ምክንያቱም ከዚህ የበለጠ ምንም ሊመጣብኝ አይችልም ብሎ ስለሚያስብ ማለት ነው። ስለዚህ እንዲህ አይነት ነገር ስላለ በዚህ መልክ ነው እነሱ ፌርማ የሚያሰባስቡትም። ሌላው ነገር የሚሉትም እና ደግሞ ለሰዎቹ ግልጽ አይነግሯቸውም። ይሄ ነው ያለው። እስካሁን ድረስ የታሰሩ ሰዎች የሚያውቋቸው አሉ፣ እርሶ ወይም ሌላ ጉዳት የደረሰባቸው እስካሁን ድረስ በማሰር ደረጃ ያስራሉ፣ ይፈታሉ። ህዝብ ይሄድባቸዋል፣ ህዝቡ ይሄዳል። ለምንድን ነው የታሰረው? ወንጀል ካለው በወንጀሉ ይጠየቅ፣ ችግር የለብንም። ወንጀል ከሌለው ለምን ፈረምክ ተብሎ ለምን ዘፈን ዘፈንክ ተብሎ ለምን ግጥም ገጠምክ ተብሎ ለምን አማርኛ ካሴት አዘፈንክ ተብሎ፣ እንደዚሁ ሴቶችም ወንዶችም እንደዚህ ይታሰራሉ። ግን ህዝብ ሂዶ ይጠይቃቸዋል፣ በግለሰብ ደረጃም ሂዶ ይጠይቃቸዋል፣ ወዲያው ይለቁታል። አሁን ትልቁ ትልቁ አካሄድ ያለው ምንድን ነው? ሰውን የማሸማቀቅ በነጻነቱ እንዳይጠቀም፣ በመብቱ እንዳይጠቀም ጠንከር ብሎ የሚናገር ካለ እሱ በጨለማም በቀንም እንዲህ አይነት ነገር አለ። ለምሳሌ አሁን ከማይካድራ አንድ የእኛ ኮሚቴ አዲስ አበባ ደርሶ የተመለሰ አቶ ጸጋይ ውብነህ የሚባል ጸጋይ ውብነህ ወንዳ አጥር ነው የሚባለው። እሱ ከማይካድራ ሌሊት ሊመጡብህ ነው ተብሎ በስጋት መጥቶ አሁን ጎንደር በሆቴል እየተሰቃየ ነው ያለ። ብር እየተዋጣ አንዳንድ ወገን አይዞህ እያለ አንድ ቀን፣ የሁለት ቀን አልጋ እየከፈለለት ነው የሚያድር ያለ። የኮሚቴ አባል ነበሩ፣ የኮሚቴ አባል ነው። አዲስ አበባ አብራችሁ አንደኛ፣ አዲስ አበባ ደርሶ ተመልሷል። አንደኛ የእነሱ ሚሊሻ ነው እሱ ሚሊሻ ነው። መሳሪያውን እንዲያራግፍ አድርገውታል። ከዛም ቀጥሎ ሊያፍኑት ሲሉ ወጥቶ ስለመጣ ሌሊት ወደ ሰባት ሰዓት ወይም ስምንት ሰዓት ሊሆን ይችላል፣ ግምት ነው የነገሩን። ቤቱ ድረስ ሄደው አንኳክተዋል። በዚህ ላይ እኔ ራሴ መወስደው አንድ የራሴ ሀሳብ አለ። ምንድን ነው ቢባል መንግስት፣ እንደ መንግስት በአካባቢው በቀን የሚንቀሳቀስ ሰው፣ ሰላማዊ ሰው በቀን ተጠርቶ ሲያቀርቡት ሲመልሱት የሚውሉት ሰው በጨለማ ላይ እንደዚህ አይነት እንደዚህ ብሎ መሄድ ይሄ ትክክለኛ አካሄድ አይደለም ነው የምለው። ወይም በእነሱ ስም በመንግስት ስም ቀን ላይ ስላሸማቀቁት ሌሊት ላይ መጥቶ ሌላ ሰው አንኳኩተትም ከሆነ ማን ተናግሮ ነበር ቀን የሚባል ቀን የተናገረውን አካል ነው የሚገልጸው ይሄ ሰው። ይሄ በእያንዳንዳችን የሚከሰት እንዲህ አይነት ነገር ነው። ቀን የዛተብን ሰው ካለ ማታም ይመጣብኛል ብዬ የምጠብቀው እሱን ነው። ስለዚህ ሰዎች በእነዚህ አይነት መልክ ስፍራ እስከ መልቀቅ ድረስ የደረሱ ሰዎች አሉ። ሌላ ተጨማሪ አሁን ቃብቲያ ቃብቲያ አደህርዲ የምትባል ከተማ ላይ አደህርዲ የምትባል ከተማ ላይ ምንድን ነው የተደረገው? ባለፈው በትግራይ ቲቪ ወልቃይት ትግራይ ናት ብሎ የተናገረ አንድ ሽማግሌ አቶ ገበዮ ሸቴ የሚባለው ቃብቲያ ሽማግሌ ነኝ ብሎ ከማይካድራ ነው እሱ መኖሪያው፣ ወደ ቃብቲያ ሂዶ ወይዘሮ ናፈቁሽ የተወካዮች ምክር ቤት የወልቃይት ወኪል ናት እሷ፣ ተወካይ ናት እሷ። በምታደርገው ስብሰባ ቃብቲያ ላይ ሄዶ ወደ ስብሰባ አዳራሽ ሲገባ ሌላው የአካባቢ ነዋሪዎች ሲመለሱ እሱን አስገብተውታል ከማይካድራ ስለመጣ ምንድነህ ብሎ አንድ ሚሊሻ አቶ መብራት የታከለ የሚባል ሲጠይቀው እኔ ሽማግሌ ነኝ የሀገር ሽማግሌ ለዛ ነው ተጠርቼ የመጣው ሲለው ቃብቲያ የራሷ ሽማግሌ አላት አማራነቷን ስለ ወልቃይት ሰውም ይናገራላት አንተ ትግሬ ናችሁ ያልከን ሰው ነ ፣ ስለዚህ እዚህ ስብሰባ ላይ መካፈል አችልም። በስነ ስርዓት ውጣ ብሎ እዛ ያሉ ሰዎችን ጭቅጭቅ ሲፈጠር ያ ሽማግሌ እንዲወጣ ተደርጓል። ለምንድን ነው ቢባል አንደኛ የሀገር ሽማግሌ ነው፣ ታሪኩን ጠንቅቆ ያውቃል። ነገር ግን ለምን ወልቃይት ትግራይ ናት እንዳለ ምን አይነት መረጃ እንዳለውም እኛም አናውቅም፣ ከሱም እንዲህ አይነት ትምህርትም አንጠብቅም። በዚህ ምክንያት ይሄ ሰውዬ ከወጣ በኋላ ሌላ ቀን ምናልባት ሁለት ሶስት ቀን ካለፈ በኋላ መጠጥ ቤት ቁጭ ብለው፣ አስተዳደሩ አቶ ሀይሌ እርዳው ይባላል። ኮማንደሩ አቶ አሊ ውበት ይባላል። ሌላም አንድ ተጨማሪ አቶ ባየው ሞላ ይመስለኛል ስሙ። እነዚህ ሶስቱ አንድ ላይ ቁጭ ብለዋል። ይሄ መብራት ታከለ የሚባል አቶ ከብዩሸቴን እንዲወጣ ስነስርዓት ብሎ ያስወጣው እና አቶ ጣህር ፈራህ አንድ ቦታ ላይ አብረው እየጠጡ ሳለ ለምን ውጣ አልከው? ለምን እንዲህ አይነት ጭቅጭቅ ፈጠርክ? በሚል እዛው ተጨቃጭቀው አቶ ሀይሌ ይርዳው አስተዳደር ነው የቀበሌው የቃብቻ እሱ በጠርሙስ አቶ መራሴ ታከለን ፈንክቶታል። ፊቱ ላይ ነው የመጣው ልጁ አፍንጫው ላይ ነው የተመታ እኛ ፈጠን ብለን ያን ነገር እንደሰማን ቀጥታ ህክምና ጎንደር እንዲታከም ከሌሊቱ ስምንት ሰዓት ነው ጎንደር የገባው ከምሽቱ አንድ ሰዓት ነው የተመታ ማን ነው ስማቸው አቶ መብራህቴ ታከለ ገብረ ስላሴ አሁን መጥቶ እዚህ ጎንደር ተኝቶ ነው ያለ ልዩ ለመሆኑ አቶ አታላይ እርስዎ በግል የደረሰበት ችግር አለ እርስዎም የኮሚቴ አባል የደረሰበት ነገር አለ ማስፈራሪያ የሚሆን ሌሎች ማንኛቸውም ስብን አሁን የሚነካ ወደ እኔ ጅምላ ንግግር ካልሆነ በቀር በእኔ በተናጠል መጥቶ ለእኔ የጠየቀኝ ያስፈራራኝ የለም። ጅምላ ንግግር ግን ምንድን ነው፣ እኛ በየቦታው በየመድረኩ ንግግር እናደርጋለን፣ አደርጋለሁ። እኔ ንግግር ሳደርግ ግን ምንድን ነው የስም ተለጣፊ ስም ብቻ ነው ለእኛ የሚሰጡን፣ እኔና ጓደኞችን አካትቼ ስናገር ማለት ነው። ምንድን ነው ኢዲዩ፣ ሀፓ፣ ቅንጅት፣ ሰማያዊ ፓርቲ፣ አርበኛ ግንባር፣ ግንቦት ሰባት በቃ አሉ የሚባሉ እነሱ የሚጠሏቸው በሙሉ ስሞች እኛ ውስጥ ነው የሚገኙት አሁን ሲፈለጉ ማለት ነው በዚህ ስም ብቻ ከመናገር ውጪ ከዛ በዘለለ ደግሞ ያው በክልል ደረጃም በዞን ደረጃም ታግሰናቸዋል ትዕግስታችን ተሟጧል እርምጃን ወስድባቸዋለን ከሚባሉት አንዱ ኔ ነኝ ሌላ ከጓደኞቼ ጋር አብሮ በተናጠል አይደለም እያልኩ ነው ከጓደኞቼ ጋር አብሮ አንደኛ ታህሳስ አስር ሁመራ የተደረገው አፈና እዛ ውስጥ እኔ ነበርኩኝ ሁለተኛ ወደ አዲስ አበባ ልንገባ ስንል ጥር ሀያ እንደዚሁ አፈና ከአጋጠማቸው ሰዎች አንዱ እኔ ነኝ። ከሶስቱ ኮሚቴዎች አብረን ከነበር ነው እንጦጦ ላይ ከተያዝ ነው ለይቶ ካወጡ ዋና መሪ ኮሚቴዎች ተብለን እኔ አታላይ ዛፌ ማለት እኔ ነኝ፣ ኮሎኔል ደመቀ ዘውዱ እና አቶ ጌታቸው አደነ በልዩነት አውጥተው ወደ መኪናቸው ምክትል ኮማንደር ጥጋቡ ህድሩ የተባለ ለይቶ ወደ መኪናው አስገብቶ ምርመራ አድርጎ ምን ብሎ በዚች መንገድ አስገቧትም ይህም ጥያቄ እስካላቆማችሁ ድረስ አትገቡም ብሎ ተመልሰን ወደ ሱሉልታ ጫንጮ ላይ ሶስት ቀን የተቀመጥንበት ጊዜ አለ። ይሄ አብሮ ከጓደኞች ጋር የደረሰ በደል ነው ብዬ ነው የሚይዘው። ከዛም ተመልሰን በሀያ ተመለስን። በሀያ አንድ በሀያ ሁለት በሀያ ሶስት እንደገና መልሰው አዲስ አበባ ገባን። አዲስ አበባ ከገባን በኋላ በሀያ ሶስት ምንድን ነው የሆነው? ያው ከፌዴሬሽን ምክር ቤት አሁንም እኔና አብረውኝ ያሉ ጓደኞች እኔ ኮሎኔል ደመቀ፣ አቶ ጌታቸው፣ አቶ ልጅሸት አሰፋው እንደዚሁ አራታችን ከውስጥ ከምክር ቤት የህግ ዳይሬክተሮች ጋር የህግ ትርጉም ክፍል ዳይሬክተሮች ጋር ከእነሱ ጋር ተነጋግረን ያለው ጉዳያችን ተመካክረን ስንወጣ ምንድን ነው ያደረጉት? በራፍ ላይ ከእኛ ጋር የነበሩት አዛውንቶች ደጅ ሲጠብቁን የነበሩትን እኛንም አብረው አጋፈው በቃ በአንድ አውቶቡስ አሳፍረው ወደ አዲስ አበባ ፖሊስ ወሰዱን። እዛው አሻራ፣ ፎቶ፣ ወንጀል ምርመራ ከባድ የወንጀል ምርመራ የሚባለው ቢሮ ውስጥ ነው የገባ ነው። እዛ ብዙ ጥያቄ ተጠየቅን። ነገር ግን እነሱ የከፈ የጻፉት ያቀረቡት የክስ ቻርጅና እኛ እየሄድንበት ያለ ሂደት ሰማይና ምድር ብለው ይሻለኛል ይመስለኛል። እነሱ እያሉ ያሉ አሸባሪ ነው። አሸባሪ ወደየት ሀገር ነው የሚሄደው? ሰላማዊ ውስጥ ወደየት ነው የሚሄደው? ይሄ ጥያቄ ጠይቀናቸዋል። በእነሱ አሸባሪ ያሉት ከተከዜ ማዶ ኤርትራ ያለው ነው ወይም እንደሶማሌ በኩል ያለው ነው። እኛ እየገባን ያለን ፌዴሬሽን ምክር ቤት ነው። በእጃችን ፈንጂ የለ ቦምብ የለ ወረቀት ህገ መንግስቱን ጠቅሶ ስለ ማንነት የሚጠይቅ ወረቀት በእጃችን ያገኙት። ሌላ ምንም ነገር አላገኙብንም። ግን ይህን ያክል ምርመራ ካደረጉ በኋላ ፖሊሶቹ እያንዳንዳችን በተናጠል ከጠየቁን በኋላ የእኛ ሰነድና እነሱ ያቀረቡት ሰነድ በሆቴል ሊያሰነዱ፣ እንደዚህ ሊያደርጉ፣ ብጥብጥ ሊፈጥሩ፣ አዲስ አበባን ለማተራመስ ምናምን ነው ያሉት። ያ ሁሉ ነገር እኛ እኛ አላማችንም ጉዳያችንም አይደለንም። በመሰረቱ እኛ ያን መድረክ ይሄን መብት እንኳን ስንጠይቅ ይሄ ህገ መንግስት የፈጠንን እድል ተጠቅመን ነው እንጂ እኛ በግላችን ያቋቋሙ ነው። ሌላ ህግና ሌላ መንግስት የለንም። ስለዚህ እነሱ እነዚህ ታግለን አመጣ ነው የሚሉ አንጋፋ ታጋይ ድርጅቶች፣ አንጋፋ መሪዎች፣ ታላላቅ ወንድሞቻችንም ጓደኞቻችንም እነዚህ እነሱ ያመጡት ሰላምና ዲሞክራሲ ላይ ተጠቅመን ነው እኛ ጥያቄ እየጠየቅን ያለን። ነገር ግን እነሱ እያመጡት ያለ ፍረጃ ደግሞ ለምን ነኩን ነው። እስከ ዛሬ ድረስ እነሱ በፈለጉት ሀገር በመላ ኢትዮጵያ በአፍሪካም ይሁን ሰላምና ዲሞክራሲ እናመጣለን ብለው ታግለዋል። ብዙ ነገር አድርገዋል፣ እናውቃለን። ልክ እነሱ ሲጠየቁ ግን እንደሌላ ሌላ ባህሪ ተቀይረው ስናያቸው ለእኛም ትልቅ መደነቅን፣ መገረምን፣ ጥያቄን ፈጥሮብናል። ምክንያቱም አንድ ርዕሰ መስተዳድር፣ አንድ ዞን መስተዳድር፣ አንድ ታጋይ መልስ ይሰጠናል ብለን ስንሄድ ኖ፣ እናንተ አርበኛ ግንባር ናችሁ፣ ግንቦት ሰባት ናችሁ፣ ደማችን መርምረው ነው ፋይላችን መርምረው ነው ይዘታችንን አይተውት ነው ሰነዳችን ተመርምሮ ነው። ከምኑ ይህን ስም እንዳመጡት ለእኛም ጥያቄ ነው። እና በደል የማስበው ማስበው እኔ በደል በድለውኛ ስነ ልቦናዬን ጎድተውታል የምለው መድረኩን ከፍተው ራሳቸው መጠየቅም መናገርም ሰላማዊ ሰልፍ ማድረግም መሰብሰብም መጻፍም መናገርም መብታችሁ ነው ብለው ራሳቸው በሰጡን ሕገ መንግስት ብንጠይቃቸው ለእኛ ሌላ ስም በመስጠታቸው ይሄ ብቻ ነው የጎዳኝ እንጂ ሌላ በተናጠል በግል የመቶ እስካሁን የጎዳኝም እንደዚህ ሌላም ሌላም ነገር ያለኝም የለም። አቶ አታላይ በጣም አመሰግናለሁኝ ለጊዜው ለሰጡኝ ማብራሪያም። እሺ አመሰግናለሁ እንደሚል